ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እንኳን ለብርሃነ ልደቱ አደረሳችሁ። ክቡራትና ክቡራን፣ የቅዱሳን አባቶችን የቡራኬ መልእክቶች ይዘናል። ከገና መልካም ምኞት ጋር አብራችሁን እንድታመሹ እንጋብዛለን። በርከት ያሉ የምሽቱን የገና ጨዋታዎችም የገና ዝማሪዎችም ይዘንላችኋል። ለመሆኑ የኢህአደግ እንደራሴዎች ዛሬም 99.8 ከመቶ እምነታቸው እንደጸና ነው። ይሄ ፓርላማ መቶ ፐርሰንት በኢህአደግ መያዙ ብቻውን በራሱ ችግር አልነበረም። መቶ ፐርሰንት ባያዝ የተለያዩ አመለካከቶች የሚንሸራሸሩበት ፓርላማ ቢሆን የተለያዩ አስተሳሰቦች በነጻነት የሚራመዱበት ፓርላማ ቢሆን በጣም ጥሩ ነበር በኢትዮጵያ ፓርላማ በሚኒስተር ዴኤታ ማዕረግ የመንግስት ተጠሪ ሆነው የቆዩት እንደ ራሴ አማኑኤል አብርሃም ናቸው በፓርላማው ቀልብና እምነት ላይ አነጋግረናቸዋል እሁድ ታህሳስ 28 2011 ዓ ም ጤና ይስጥልኝ የተከበራችሁ አድማጮች ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና እኔም ሰሎሞን አባተ ነን እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ ጤና ይስጥልን አድማጮች እንደምንውላቸው አምሽታችኋል ለክርስትና እምነት ተከታዮችም እንኳን ለብርሃነ ልደቱ በሰላም አደረሳችሁ ላለሁ አዲሱ አበበ ነኝ ዜናውን የማሰማው በኢትዮጵያ ያለው አንድ መንግሥት ብቻ ነው፣ ያም እኔ የምመራው ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ ይህን ያስታወቁት በኦሮሚያ ክልል አንዳንድ አካባቢዎች የሚንቀሳቀሱ ታጣቂ ኃይሎችን በተመለከተ በተናገሩት ቃል ነው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ ነገ የሚከበረውን የገና በዓል ምክንያት በማድረግ ባስተላለፉት መልእክት ኢትዮጵያውያን ሀገራቸውን ለመለወጥ ያገኙትን እድል እንዲጠቀሙበት አሳስበዋል። ጠቅላይ ሚኒስትር አብይ በዚሁ ወቅት ከመምህራን ጋርም ውይይት አድርገውም በወቅቱ ለተነሱ ጥያቄዎች መልስ ሰጥተዋል። እስክንድር ፍሬው ዘገባ አለው። ጠቅላይ ሚኒስትር አብይ አህመድ ለመላው የክርስትና እምነት ተከታዮች ያስተላለፉት መልእክት የመጽሐፍ ቅዱስ እውቀታቸውን ስፋት ያሳዩበት፣ ወቅታዊውን ሁኔታም የዳሰሱበት ነው። የክርስቶስን መወለስ ስናስብ አገራችንንም እናስባት ብለዋል ጠቅላይ ሚኒስትሩ ያኔ ክርስቶስ በተወለደበት ዘመን በቤተልሔምና በዙሪያዋ የነበሩ ሁኔታዎች ዛሬም በአገራችን አሉ ብለዋል ጠቅላይ ሚኒስትሩ። እሳቸው እንዳሉት ቤተልሔማውያን በእጃቸው ያገኙትን ጸጋ መጠቀም አልቻሉም። ይልቁን በቅናት በግዴለሽነት በጥቅም ሽኩቻ በየወገኑ በመከፋፈልና በስልጣን ጥም ተነክረው እድላቸውን አባከኑት። ኢትዮጵያውያንም በዘመናቸው ያገኙትን እድል እንዳያጡ መጠንቀቅ እንዳለባቸው ነው ጠቅላይ ሚኒስትሩ ያሳሰቡት። በዘመናችን ያገኘነውን ሀገራችንን የመለወጥ የማሻሻል፣ የማሳደግና የማዘመን እድል እንዳናጣው እንደ ልባም ሰው ማሰብ አለብን ነው ያሉት። እንደ ቤተልሔም ሰዎች ስንዘናጋ፣ እንደ ሄሮድስ ሾትል ስንሞርድ፣ እንደ ሊቃውንተ አይሁድ በትንሽ በትልቁ ስንጨቃጨቅ፣ እንደ ዘመኑ ሰዎች ስንከፋፈል፣ እንደ ፈሪሳውያንና ሰዱቃውያን ስልጣንና ጥቅም ቀረብን ብለን በኩርፊያ ስናምጽ እድሉ እንዳያልፈን ያሉት እንደ እረኞችና እንደ ሰባ ሰገል አውቀን እንጠቀምበት ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ በትናንትና እለት ከመላው አገሪቱ ከተውጣጡ ከ3600 በላይ መምህራን ጋር በጽህፈት ቤታቸው ተወያይተዋል። ጠቅላይ ሚኒስትሩ በዚህ ወቅት በሰጡት ማብራሪያም በአንዳንድ የአገሪቱ አካባቢዎች በተለይም በኦሮሚያ ስላሉ የታጠቁ ኃይሎች አንስተዋል። በኢትዮጵያ ያለው አንድ መንግስት ነው ያም እኔ የምመራው መንግስት ነው ሲሉ ነው የተናገሩት። በመንግስታቸው ላይ የሚሰነዘሩ ትችቶችንም አጣጥለዋል። ጠቅላይ ሚኒስትሩ መታሰር፣ መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከምን ከመሰለን ስተናል፣ ስተናል። መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ አለመሰከር እኮ በአንድ ድምፅ ይሄ መስራት አይጠቅመንም፣ ለሁሉም አይጠቅምም። መስተካከል ይኖርበታል። ሰላም ያስፈልጋል። ለሰላም ከልብ መስራት እንፈልጋለን። ጠቅላይ ሚኒስትሩ ከመምህራን ጋር ባደረጉት በዚህ ውይይት፣ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን አመሰግናለሁ ለዘገባው። በዚህ ጉዳይ ላይ ተጨማሪ ሪፖርት ከሰሞኑ ያቀርብልናል። አዲሱ የማኅበራትና የበጎ አድራጎት ድርጅት ረቂቅ አዋጅ ለማኅበረሰባዊ ድርጅቶች ሰፊ እድል እንደሚከፍት ተገለጠ። የኢትዮጵያ የመብት ድርጅቶች ኅብረትና በኢትዮጵያ ማኅበረሰባዊ ድርጅቶች ትብብር በጋራ ለመስራት ተስማምተዋል። በዚህ ጉዳይ መለስካቸው ዘገባ አለው። በኢትዮጵያ ማኅበረሰባዊ ድርጅቶች ትብብርና በኢትዮጵያ የመብት ድርጅቶች ኅብረት ትናንት ባዘጋጁት የአንድ ቀን ጉባኤ አዲሱ የማኅበራትና በጎ አድራጎት አዋጅ ለሲቪክ ማህበራት ሰፊ ድል እንደሚከፍት በቅርቡ የተሾሙት የኤጀንሲው ዲሬክተር አቶ ጂማ ዲልቦ አስታወቁም። አቶ ጂማ እንዳብራሩት ነባሩ ሕግ የዜጎችን ሕገ መንግሥታዊ የመደራጀት መብት በተለያዩ ድንጋጌዎች ሸርሽሮት እንደቆየ አስገንዝበዋል። ይሁንና በአሁኑ ወቅት በተጀመረው የለውጥ ሂደት የቀድሞ የማኅበራትና በጎ አድራጎት አዋጅን የሚያሻሽል አዲስ ረቂቅ በሚኒስትሮች ምክር ቤት መጽረቁን አስታውሰው ይህ ሕግ ለሲቪክ ማኅበራት ሰፊ የስራ እድል እንደሚከፍት በመክፈቻ ንግግራቸው አረጋግጠዋል። ይህ የጸደቀው አዋጅ በቅርቡ በፓርላማ ኢንዶርስ ይደረጋል ተብሎ የሚጠበቅ ሲሆን ለሲቪል ማህበረሰብ ድርጅቶች ሰፊ የሆነ እድል እንደሚሰጥ፣ በአዋጁም ውስጥ በግልጽ እንደተመለከተው በማናቸው ሕጋዊ በሆኑ ጉዳዮች ላይ ሕጋዊ በሆኑ እንቅስቃሴዎች ላይ መሳተፍ እንደሚችሉ ያረጋግጣል። ለሲቪል ማህበረሰብ ድርጅት ትልቅ ትርጉም አለው ብዬ አስባለሁኝ። ለኢትዮጵያ ዴሞክራሲያዊ ስርዓት ግንባታ የማህበረሰባዊ ድርጅቶች ሚና በሚል ርዕስ በተዘጋጀው በዚህ የአንድ ቀን ጉባኤ በኢትዮጵያ ማህበረሰባዊ ድርጅቶች ትብብርና በኢትዮጵያ የመብት ድርጅቶች ኅብረት በጋራ ለመስራት መስማማታቸውንም ይፋ ባደረጉት ጋዜጣዊ መግለጫ አስታውቀዋል። ጉባኤውን በጋራ ያሰናዱት እነዚህ የማህበረሰባዊ ድርጅት ጥምረቶች አንዱ በውጭ አገር ሌላኛው በአገር ውስጥ ሲሰሩ የቆዩ መሆናቸውም ታውቋል። ዋና ጽህፈት ቤቱን በአሜሪካ አድርጎ የሚንቀሳቀሰው በኢትዮጵያ ማህበራዊ ድርጅቶች ትብብር ሀያ ስድስት ማኅበራትን ያቀፈ ሲሆን በኢትዮጵያ ውስጥ ሲንቀሳቀስ የቆየው በኢትዮጵያ የመብት ድርጅቶች ኅብረት ደግሞ አምስት በሰብአዊ መብቶች ዙሪያ በሚሠሩ ድርጅቶች የተፈጠረ መድረክ ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 28 2011 ዓመተ ምሕረት የገና ዋዜማ ምሽት ፕሮግራም ነው። I <muchas> saw ግና ዋዜማ ምሽት የበዓል ጣዕመ ዜማ ያካተተ ቅንብራለን አንድ ሁለት ቁም ነገር አዘል ዝግጅቶችም ይዘናል። መድረክ የብሔራዊ አንድነት መንግስት ይመስረት ይላል። ያለው መንግስት ወርዶ ሌላ መንግስት ሲቋቋምም አይደለም። አሁን ያለው ጠቅላይ ሚኒስቴር ወርዶ ሌላ ጠቅላይ ሚኒስቴር ምንታም አይደለም። አሁን ያለው በእነ ዶክተር አብይ የሚመራው መንግስት የተሻለ ይስፋ ነው። እኛም ብቻ ሳይሆን ሰፊ ህዝባዊ ድጋፍ ያላቸው የፖለቲካ ኃይሎች ቢገቡ የተሻለ መረጋጋት ይፈጥራል። ለውጡን ደግሞ በተሻለ ሁኔታ ለመምራት አዲስ ደም ወደ መንግስት የመግባት ሁኔታ ይፈጥራል። ዶክተር መረራ ጉዲና ሰሞኑን በተካሄደው አስራ አምስተኛ ጉባኤው ላይ መድረክ የመረጣቸው ሊቀመንበሩ ናቸው። አነጋግረናቸዋል። አሁን ወደ መጀመሪያው ዝግጅት እንዝለቅ። የኢህአዴግ እንደራሴዎች ዛሬም በ99.8 ከመቶ እምነታቸው እንደ ጸኑ ናቸው። ኢህአዲግ ባለፉ ተከታታይ ምርጫዎች የህዝብ ምርጫ እርሱ እንደሆነ ሲናገር ቆይቷል። ያለፈውንም ምርጫ ያሸነፈው የ99.8 ከመቶ የህዝብ ድምፅ ተቸሮት እንደሆነ መሪዎቹና ካድሬዎቹ በተደጋጋሚ ወትውተዋል። ከአንድ የግል ተመራጭ በስተቀርም ሙሉን የፓርላማውን መቀመጫ ተቆጣጥሯል። አሁንም እንደተቆጣጠረ ይገኛል። ለመሆኑ የኢህአዴግ እንደራሴዎች ራሳቸው በዚህ መቶ ከመቶ ሊባል በሚችል ድጋፍ ተመርጠናል ብለው ዛሬም ያምናሉ? ለመሆኑ ፓርላማው ቀልቡ ምን ይነግረዋል? እምነቱስ ምንድን ነው? በእውኑ ህዝባዊ ፓርላማ ነኝ ይላል? ራሱን እስገምግሞ ያውቃል? በፓርላማው በሚኒስትር ዴኤታ ማዕረግ የመንግስት ተጠሪ ሆነው ሲሰሩ የቆዩትን አቶ አማኑኤል አብርሃምን ሰለሞን አባት አነጋግሯል። ውይይታቸው ቀጥሎ ይቀርባል። አቶ አማኑኤል አብርሃም ጤና ይስጥልኝ፣ እንደምን አመሹ? ጤና ይስጥልን አቶ ሰለሞን፣ እንደምን አለ። እግዚአብሔር ይመስገን። እንግዲህ አሁን የደወልኩት እርሶ በእንደራሴነቶ እስከ ቅርብ ጊዜም ድረስ በፓርላማው የመንግስት ተጠሪ ሆነው በመቆየቶ ስለ ፓርላማው አሰራርና ስለ ፓርላማውም ተፈጥሮ አንዳንድ ጠቅለል ያሉ ሀሳቦችን እንዲያጋሩን ለመጠየቅ ነበረ። በቅድሚያ እስቲ ከእርሶ ደስተኛ ነኝ። አመሰግናለሁኝ። እስቲ ከራስዎ ልነሳና አቶ አማኑኤል ለምንድን ነው እርስዎ የተቀየሩት? እንግዲህ የእኔን መቀየር በሚመለከት የቋሚ ኮሚቴ አመራሮች በአዲስ መልክ እንዲደራጁ ፓርላማ ባሳለፈው ውሳኔ መሰረት አዳዲስ ሰዎች ወደ ምክር ቤት መቀላቀል አለባቸው። ልክ በአስፈጻሚ አካላት በኩል በመጣው ለውጥ ልክ በምክር ቤትም በሌሎች ዲሞክራሲ ተቋማትም አዳዲስ ሰዎች ወደ አመራር መምጣት እንዳለባቸው ስለታመነበት ነው። እርስዎ ግን የህዝብ እንደራሴ ነዎት። ራስዎ በፓርላማ የመንግስት ተጠሪ ሆነውን ለመስራት የህዝብ ተመራጭ መሆን ቅድመ ሁኔታ ነው። የህዝብ ተመራጭ ያልሆነ ሰው በቋሚነት በምክር ቤት ውስጥ ቁጭ ብሎ ከምክር ቤት አባላት ጋር የሚነሱ ጥያቄዎችን መመለስ፣ መወያየት፣ አባሉን በተለያዩ መንግስት አጀንዳዎች ላይ በፓርቲ አቋሞች ላይ የማወያየት የማስረዳት ኃላፊነት ስለሚኖር የግዴታ የምክር ቤት አባል መሆን አለበት። የህዝብ እንደራሴ መሆን አለበት ማለት ነው። ሱም እንትን የሚሾመው ጠቅላይ ሚኒስትሩ ነው። በፓርላማ ውስጥ የጠቅላይ ሚኒስትሩ ስራ ማስተባበር ማለት ነው ተጠሪ እንደሚታወቀው እንግዲህ በእንደራሴነቶ ላይ የመንግስትም ውክልና ኃላፊነት አለቦት ማለት ነው። ተጨማሪ ኃላፊነት ማለት ነው። ተጨማሪ ኃላፊነት ነው። አሁን የተዛወሩበትን ቦታ ሊነግሩኝ ይችላሉ? ለጊዜው አሁን በምክር ቤት ውስጥ ነኝ ያለሁት፣ ወደ ሌላ ቦታ አልተዛወርኩም። ለመሆኑ በፓርላማው የመንግስት ተጠሪ እስቲ ምን ማለት ነው ከገለጹልኝ አጠር ያለች አገላለጽ ዘርዘር አድርገው የሚነግሩኝ ካለ የጠቅላይ ሚኒስትሩን ስራ ማስተባበር ማለት ምን ማለት ነው? እንግዲህ የአንድ አሸናፊ ፓርቲ ካሸነፈ በኋላ መንግስትን የመምራት ኃላፊነት ይረከባል ማለት ነው። የዛን ሀገር መንግስት አስፈጻሚ አካላትን የማደራጀት ስልጣን ይረከባል። እንደኛ በፓርቲ በሚመሩ ሀገራት ወይም ፓርላመንታሪ ዴሞክራሲ በሚከተሉ ሀገራት የጠቅላይ ሚኒስትሩ እያንዳንዱን ጉዳይ ፓርላማ ውስጥ ተቀምጠው መስራት ችሉ እሳቸውን ወክለው የመንግስትን አጀንዳ በፓርላማ ውስጥ እንዲጸድቅ። መንግስት እና በፓርላማ መቀመጫ ያገኘው ፓርቲ አቋሙን በአባላቱ ዘንድ ፓርቲው የሚፈልገው አቋም የሚያሳልፈው ውሳኔ በምክር ቤት እንዲደገፍ ለማድረግ የሚሰሩ ስራዎች አሉ። እነዚህ ስራዎች የማስተባበር እና የመምራት ኃላፊነት ነው የሚኖረው መንግስት ተጨሪ ለምሳሌ መንግስት በዚህ በዚህ በዚህ ጉዳይ ላይ ህግ መውጣት አለበት ብሎ በካቢኔ አስጸድቆ ወደ ምክር ቤት ሲልቅ ያ ወደ ምክር ቤት የቀረበው ሕግ ወይም የውሳኔ ሀሳብ በምክር ቤቱ መጽደቅ ያለበት ማለት አው ረቂቅ የውሳኔ ሀሳብ ሊሆን ይችላል፣ አዋጅ ሊሆን ይችላል። ቀርቦ በምክር ቤቱ እንዲወሰን መንግስትን ወክሎ ወይም ፓርቲውን ወክሎ የማብራራት፣ የማስረዳት አባሉ በሚገባ ተገንዝቦ ለዛ ውሳኔ ድምፁን እንዲሰጥ የማድረግ ኃላፊነት ነው ያለው። የመንግስት ተጠሪ ስራ ከሌሎች ተመራጮች ጋር ስ ይሰራል። የእሱ ፓርቲ አባላት ያልሆኑ ማለት ነው። እንግዲህ ይህን በሚመለከት በመጀመሪያ ደረጃ አሰራሩን በደንብ ብገልጽልህ፣ እሺ። የገዢው ፓርቲ ተጠሪ አለ። የዋና ተቃዋሚ ፓርቲ ተጠሪ አለ። እንደገና ሁለተኛ ተጠሪ በሁለተኛ ደረጃ ላይ የሚገኙ ተቃዋሚዎች ተጠሪ አለ። የፓርላማ ቡድን በተለያየ መልኩ በግልም በምንም ተመርተው ፓርላማ ውስጥ ከገቡ በኋላ ደግሞ የራሳቸውን ቡድን መስርተው ወኪል የሚመርጡ አሉ። ሌላ ሀገር የተለመደው ምንድን ነው? የማጆሪቲ ዊፕ ነው የሚባለው። ማጆሪቲ ዊፕ፣ ማይኖሪቲ ዊፕ ይባላል ብዙ ጊዜ የተለመደው እንደዛ ነው። ያ ማለት አብላጫ መቀመጫ ያገኘው ፓርቲ ተወካይ ወይም ከሱ በመለስ ያለው ተቃዋሚ ሆነው ሰፋ ያለው መቀመጫ ያለው ያገኘው ተወካይ። ከዛ በተረፈ ደግሞ ፓርላማ ውስጥ በተለያየ መንገድ ድምፅ አግኝተው የገቡ የሚያቋቁሙት ቡድን ተወካዮች አሉ። እነዚህ በአንድ ላይ ተሰብስበው ባይዘው ይሄ ከሁለት ሺህ ሁለት በኢትዮጵያ ፓርላማ በደንብ ተግባራዊ የሆነ አሰራር ነው። አሁን የምነግርህ ሁሉም ተቃዋሚዎች እና ፓርላማ ቡድን መንግስት የሚወክለው ወይም ገዥውን ፓርቲ የሚወክለው አባላት በአንድነት የምክር ቤት ጉዳይ ላይ በጋራ እየተወያዩ ነው የሚወስኑት። ከዛ በኋላ ለምሳሌ አጀንዳን የሚያጸድቁት እነሱ ናቸው። የምክር ቤት አማካሪ ኮሚቴ የሚባል አለ። ይህን አማካሪ ኮሚቴ የተቃዋሚ እና የገዢ ፓርቲ አመራሮች እና አፈጉባኤዎች በጋራ የሚደራጅ ነው። በዛ ውስጥ በእያንዳንዱ ፓርቲ በአጀንዳዎች ጉዳዮች ላይ የየራሳቸውን አቋም የሚያስቀምጡበት ለምሳሌ እነዚህ አማካሪ ኮሚቴ ያላጠበቀ አጀንዳ ለምክር ቤት በመሪህ ደረጃ አይቀርብም። መቅረብ ካለበትም ለምሳሌ አማካሪ ኮሚቴ የሚባለው የፓርቲ ተጠሪዎች በጋራ የወሰኑት ውሳኔ ከሆነ ድምፅ ሳይሰጥበት በቀጥታ ለምክር ቤት እንደ አጀንዳ ለውይይት ይቀርባል። እነዚህ አካላት በጋራ ያልወሰኑት ጉዳይ ከሆነ ደግሞ የምክር ቤቱ አባላት አጀንዳ ይሁን ብለው ድምፅ ሰጥቶ ወስነው ነው ወደ ዲስከሽን የሚገባው ማለት ነው። ስለዚህ ትልቅ ሚና ነው ያላቸው የምክር ቤቱን ስራዎች በመምራት አቅጣጫ በማስቀመጥ የተቃዋሚዎች ባሉበት ጊዜ የተቃዋሚ ፓርቲ አመራሮችን ተመሳሳይ ተልእኮ ይኖራቸዋል ማለት ነው። ለመሆኑ ስንት ቋሚ ኮሚቴዎች አሉት? የኢትዮጵያ ፓርላማ በአሁኑ ጊዜ አስር ቋሚ ኮሚቴዎች አሉ የህዝብ ፍትህና ዴሞክራሲ ተቋማት ጉዳዮች ቋሚ ኮሚቴ አለ። የማህበራዊ ሴቶችና ወጣቶች ቋሚ ኮሚቴ አለ። የማዕድንና ኢንዱስትሪ ጉዳዮች ቋሚ ኮሚቴ አለ። ከተማ ልማት፣ ኮንስትራክሽን እና ትራንስፖርት ጉዳዮች ቋሚ ኮሚቴ አለ። የሰው ሀብት ልማት እና መልካም አስተዳደር ጉዳዮች ቋሚ ኮሚቴ፣ እንደዚህ የመሳሰሉ አስር የሚሆኑ ቋሚ ኮሚቴዎች አሉ። እነዚህ አስፈጻሚ አካላት እና በስራቸው ያሉ ተጠሪ ተቋማት በሙሉ በእነዚህ ቋሚ ኮሚቴዎች ስር ይደራጃሉ። በዛ መሰረት የክትትልና ቁጥጥር ስራዎች ይሰራሉ ማለት ነው። ከጸጥታና ከሀገር ጥበቃ ጋር የተያያዙ የመከላከያ የመሳሰሉ እንደዚህ ቋሚ ኮሚቴዎችም አሉ። የሰላም እና የውጭ ግንኙነት ቋሚ ኮሚቴ የሚባለው አለ። እሱ የሀገር ውስጥ ጉዳይ፣ የመከላከያ፣ የብሔራዊ ደህንነት፣ ፌዴራል ፖሊስ የመሳሰሉትን በአንድ ላይ የሚመራው ያ ኮሚቴ ነው። ለመሆኑ የኢትዮጵያ ፓርላማ አቶ አማኑኤል ዴሞክራሲያዊ ነው? በውስጡ ምን ያህል ነው ዴሞክራሲያዊነቱ? እርስዎ እዛ ብዙ እንደመቆየቱ መጠን እንዴት ይገመግሙታል? ይህ ዴሞክራሲያዊነት ተነጻጻሪ ነው። ዴሞክራሲያዊነት አብሶሉት የሆነ ዴሞክራሲያዊነት ያው እናንተም ብዙ ቦታ ስለምታገኙ፣ ስለምታውቁ አሁን በምክር ቤት ላይ በሚካሄዱ የተለያዩ ስራዎች ለምሳሌ የምክር ቤት ክትትል በማድረግ ችግሮችን በመለየት እርስ በርስ ተጋግሎ ችግሮችን አቅጣጫ በማሳየት ምን ማለት ጥሩ እንቅስቃሴ ያደርጋል። ከዓመት ዓመት መሻሻሎች አሉ። ስራዎችን በእውቀት ላይ ተመስርተው እንዲታረሙ ለማድረግ የሚያደርጓቸው ጥረቶች እንግዲህ ፓርላማ ስራ ብዙ ጊዜ ሰው የጠቅላላ ጉባኤውን ማክሰኞና ሐሙስ የሚካሄደውን ብቻ ነው ብዙ ሰው ምክር ቤት መደበኛ ስራ አድርጎ የሚወስደው። ግን ቋሚ ኮሚቴዎች የክትትልና ቁጥጥር ስራቸውን ከሰኞ እስከ አርብ በተከታታይ ነው የሚሰሩት። እያንዳንዱ ቋሚ ኮሚቴ በስሩ የተደለደሉ ሚኒስቴር መስሪያ ቤቶችና ተጠሪ ተቋማትን እቅዳቸውን በዝርዝር አይቶ ይገመግማል። ሪፖርታቸውን ይገመግማል። በጀታቸውን ይገመግማል። ሜይን ስትሪሚንግ መሆን አለባቸው ተብሎ የተለየቱን ጉዳዮች አንስቶ ይገመግማል። የኦዲት ሪፖርትን ይገመግማል። እነዚህም በመገምገም ስራዎችን በእውቀት ላይ ተመስርቶ በመምራት ረገድ ከአመት አመት ከፍተኛ ለውጦች እየተመዘገቡ መጥተዋል። በአንድ በኩል በውስጥ ያሉ ፍላጎቶች አሉ። የመለወጥ የመሻሻል ለውጥ ፍላጎት ሰፊ ነው። በሌላ መልኩ ደግሞ የውጭ ግፊትም ለዚህ አንድ ጥሩ አጋጣሚ ሆኖ ሊወሰድ የሚችል ነው። በሶስተኛ ደረጃ ደግሞ የውጭ የሌሎች ሀገሮች ልምዶችን እየተቀሰመ ከአመት አመት ለውጦች እየተመዘገቡ የመጡበት እንደሆነ ነው ምናምን ነው። ከዛ ውጭ ግን እርምጃ በመውሰድ ላይ ጋፕ እንዳለው እና ጠንከር ያለ እርምጃ ወስዶ መስተካከል ባለባቸው ጉዳዮች ላይ ተስተካክለው እንዲሄዱ በማድረግ ረገድ ችግሮች አሉ። ይሄ ደግሞ ከምክር ቤት አባላት ብቻ አይደለም፤ የተለያዩ አካላት በተለያየ መንገድ የሚያሳድሯቸው ጫናዎች ስለሚኖሩ፣ በዛ ምክንያት ነፃ ሆነው እስከ መጨረሻው ድረስ ታግሎ የሚፈለገውን ውጤት ከማስመዝገብ አንጻር የተወሰኑ ችግሮች እንዳሉ ነው በተለያየ ጊዜ ስንገመግም የነበር ነው። እዛ በነበርንበት ጊዜ ማለት ነው። አቶ አማኑኤል መቼም እርሶ የመንግስትም ተጠሪ እንደመሆኖ፣ እንደ ራሴም እንደመሆኖ ስለ ፓርላማው እና ስለ ኢትዮጵያ መሰረታዊ የዲሞክራሲ አካሄድ ለመናገር ትክክለኛው ሰው ነዎት ብዬ አስባለሁኝ። እንግዲህ ከአንድ መቀመጫ በስተቀር ፓርላማው ሙሉ በሙሉ በኢህአደግ የተያዘ ፓርላማ ነው። ካለፈው ምርጫ ወዲህ በተለይ ይህንን ጉዳይ ብዙ ተቃዋሚዎች፣ ብዙ ተቺዎችም በየጊዜው ሲናገሩ ሲቃወሙ ይሰማሉና፣ የኢህአደግ ፓርላማ ነው ማለት ይቻላል። ሙሉ በሙሉ መቶ በመቶ ሊባል በሚችል ድምፅ ነው የተመረጥኩት ነው የሚለው ይሄ ፓርላማ፣ ኢህአደግም በዛ ድምፅ ነው ስልጣን ይዣለሁ ብሎ የሚናገረው። ለመሆኑ በዚህ የለውጥ ሁኔታ ውስጥ ይሄ ፓርላማ ኢህአደግ በእርግጥ መቶ በመቶ የተመረጥን ነን ብሎ ያስባል? ይሄ መንግስት በዛ አቋሙ እንደጸና ነው አሁንም መቶ በመቶ የህዝብ ድምፅ ነበረው የኢትዮጵያ በእውነት ሰሎሞን፣ ይህን ጉዳይ በሚመለከት እኔ በእያንዳንዱ ምርጫ ክልል የነበረውን ዝርዝር ሁኔታ ስለማላውቅ የምርጫ ቦርዱን ውሳኔ ከመቀበል ውጭ ሌላ አማራጭ የለኝም። መቼም የህዝብ እንደራሴዎች በየአካባቢው የሚሰራውን ሁኔታ ይከታተላሉ ከሚልና እርሶ ከህዝብ እንደራሴነት ኃላፊነት ስላለዎት ነው ይህን ጥያቄ ያነሳ ሁለዎት እርሶ በግሎስ ምን ያስባሉ? ትክክል ነበረ የነበረው የፓርላማ ምርጫም ይሁን የህዝብ ድምፅ ተግባራዊ የተደረገበት መንገድ እንግዲህ ምርጫን በሚመለከት እንግዲህ የምርጫ ህጉን ታውቀዋለህ። የኢትዮጵያን ብዬ ነው ማስበው ከእያንዳንዱ ምርጫ ክልል አብላጫ ያገኘ ሀምሳ አንድ ለአርባ ዘጠኝ ቢሆን እያገኘ የሚያሸንፍበት የምርጫ ስርዓት ነው ያለው። ቀላል አብላጫ የሚባል ማለት ነው፣ ሲምፕል ማጆሪቲ የሚባለው በዛ ነው። እያንዳንዱ ምርጫ ክልል አምሳ አንድ ያገኘ ሰው አሸናፊ ነው። አርባ ዘጠኙ ግን ተሸንፏል ማለት ነው። በዚህ የተነሳ በሁሉም አካባቢዎች ያው የኢህአደግ እጩዎች የማለፍ እድል አግኝተዋል። እዛ ውስጥ እንግዲህ እዛም እዚህም የተለያዩ ችግሮች ሊኖሩ ይችላሉ። እነዚህን ችግሮች አሁን እኔ በዝርዝር ይሄ ነው ያ ነው ብዬ ለመግለጽ ስለማልችል ነው። ዋናው ጉዳይ ግን ምንድን ነው? ይሄ ፓርላማ መቶ ፐርሰንት በኢህአደግ መያዙ ብቻውን በራሱ ችግር አልነበረም። መቶ ፐርሰንት ባያዝ የተለያዩ አመለካከቶች የሚንሸራሸሩበት ፓርላማ ቢሆን የተለያዩ አስተሳሰቦች በነጻነት የሚራመዱበት ፓርላማ ቢሆን በጣም ጥሩ ነበር። ነገር ግን ያን አልፎ መጥቶ አሁን መቶ ፐርሰንት እንደተባለው የአጋርና የኢህአዴግ የያዙበት መቀመጫ ሆኖ እንደ ምክር ቤት አባል እያንዳንዱ ሰው እንደ ህዝብ ተወካይ መስራት የሚችልበትን ሁኔታ ከመፍጠር አንጻር በምክር ቤቱ አመራር በኩልም እጥረት እንዳለ ነው እኔ የሚገባኝ ማለት ነው። የገመገመውም እንደዛ ነው ያለው። የምክር ቤት አባል የተመረጠበትን የህዝቡ ውክልና ተግባር በብቃት ሊወጣ የሚችልበት ሁኔታ በሚገባ ቢፈጠር ኖሮ በተቻለ መጠን ችግሮቹን በተለይ የህዝብ ጥያቄዎች በአግባቡ እየተመለሱ እንዲሄዱ እና አሁን እየደረሱ ያሉብን ችግሮችን አንዳንዶቹ እንዲደርሱ እንደማይችሉ ሁሉ ማድረግ ይቻል ነበረ በመልካም አስተዳደር ረገድም አንዳንዴ አንድ ፓርቲ በመሆን የተነሳ አንድ ጥፋት የተፈጸመበትን ሰው ከውስጥ የማረም ፍላጎት በጣም ሰፊ ነው። አውጥተህ ፊት ለፊት በሚዲያም ሁሉም አካል ባለበት አሳልፈህ ገምግመህ የማይሆነውን ሰው አትሆንም፣ አንተ ለማለት የሚይዝህ ነገር አለ። ሄዶ ሄዶ ምንድን ነው፣ በውስጥ አርመን አስተካክለን ዋናው ችግሩን እንዲቀረፍ ነው፣ ዋናው መፍትሄ እንዲገኝ ነው የሚል አስተሳሰብ ቀደም ሲል ስለነበረ፣ በዚህ ላይ በውስጥ ችግሮቹን የመፍታት ዝንባሌና በውስጥ ነገሮች መልክ እንዲይዙ የመፈለግ አስተሳሰብ መኖሩ ነው ይበልጥ የጎዳው። እንደ ምክር ቤት ነጻ ሆኖ ሀሳቡን እያራመደ በማይሆነው ጉዳይ ላይ አይሆንም ብሎ የራሱን ነጻ አቋም አባሉ እንዲይዝ በማድረግ ረገድ የተወሰኑ ውጥረቶች እንደነበረው አስባለሁ። ከዛ ውጭ ደግሞ ምርጫውም ቢያንስ የተወሰነ ፕሮፖርሽናል የሆነ የምርጫ ሥርዓት ቅይጥ ሆኖ ቢሆን ኖሮ የተለያዩ አመለካከቶች ልክ አሁን ሁለት ሺ ሰባት ምርጫው እንደተካሄደ ሁለት ሺ ስምንት ያ ሁሉ ግርግር ባልተጀመረ ነበር። ምክንያቱም የተከበራቸው አድማጮች አቶ አማኑኤል አብርሃም በሌሎችም የፓርላማው አሰራር ጉዳዮች ላይ አጫውተውናል። ሙሉውን ቃለ ምልልስ ከዌብሳይታችንና ከፌስቡክ ገጻችን እያዳምጡ አመሰግናለሁ ለዛሬው። የገና ገበያ የገና ገበያ አሪፍ ነው። ጥሩ ነው። እግዚአብሔር ይመስገን ማለት ነው። እንደ ነገር ሁሉ ስም አክበር ነው እና ጥሩ ጊዜ ማየታችን እኛ መልካም ነው። ዋጋው ከጊዜ ወደ ጊዜ የጨመረ ነው የሚሄደው እኛ መጋዴኛ የሆንን ግራ ገብቶናል። በጊ እንደ ሌላ ጊዜ አለያዝንም። ከሶስት ሺህ ያለፈ በጋ ያስ ለምን የለም በጋ ገብተዋል። ይኸው ከጫፍ እስከ ጫፍ ድረስ ነው ያለው። ጠያቂው ግን እስከዚህም ነው፣ የለም ብዙ የሚገዛ የለም። የለም ቀይ ሽንኩርት ቀንሰዋል። በዚህ ሰሞን ነው በዚህ ከአመት ቀንሰዋል ትንሽ ምን ሽንኩርት አሁን እኛ ስፈር 17 ነው፣ እዚህ 15 ልብስ ምናምንም ትንሽ የህፃናቶቹ ተወደዋል። የዶሮ ዋጋ እስከዚህ ሆነ አልጨመረም። ኧረ ጨምሯል። ዶሮም የለም፣ እቃ አልገባም። እ የሚዘው የጎጃም ሸኖ ሁለቱም ብቻ ነው። የጎጃም ለጋ ስንት ነው? ሁለት ሸኖ ከሰባ። መለስካቸው አምሀ ወደ አዲስ አበባ ገበያዎች ብቅ ብሎ ነበር ያየውን ይነግረናል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተርም እንዲሁ ሃሽታግ ቪኦኤ ብላችሁ ተከተሉን፣ ተነጋገሩ። አሁን ወደ ተከታዩ ዝግጅታችን እናሻግራችሁ። መድረክ በ15ኛ ጉባኤው አመራሩን አገላብጧል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ባለፈው ሳምንት ማብቂያ ላይ ባደረገው ጉባኤ ባወጣው መግለጫ የብሔራዊ አንድነት መንግስት እንዲመሰረት ና የምርጫ ቦርድ ተአማኒ ሊሆን በሚችልበት ሁኔታ እንዲዋቀር ጠይቋል። በጉባኤው ላይ የተመረጡትን ሊቀመንበሩን ዶክተር መረራ ጉዲናን ሰለሞን ለአጭር ቃለ ምልልስ ጋብዟቸዋል። ዶክተር መረራ ጉዲና፣ ጤና ይስጥልኝ። እንደምናመሹ። በቅድሚያ እንኳን አደረሰዎት ለብርሃን ልደቱ ከዚ ከዚሁ ጋር አያይዤ የመድረክ ሊቀመንበር ሆነው በመመረጦም እንኳን ደስ ያሎ ትላለሁኝ። ለነገሩ በአሁን ጊዜ ፖለቲካ እንኳን ደስ ያሎት ጋር አብሮ እግዚአብሔር ያውጣህም የሚባል አለ። በብዙ ሀገሮች ውስጥ እግዚአብሔር ይርዳኝም ይላሉ ቃለ መሐላ ላፈጽመው ሲጨርሱ እና ለማንኛውም እንኳን ደስ ያሎት። ወደ ጥያቄ ልግባና አስራ አምስተኛውን ጉባኤውን አካሂዷል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ የአንድነት መድረክ ምንድን ነበሩ የጉባኤያችሁ ዋና ዋና የሚሏቸው ጠቃሚ ናቸው የሚሏቸውና ይህንን ጉባኤ ከሌሎች ጉባኤዎቻችሁ የሚለዩት ነገሮች? ያው በዋናነት ባለው ኢትዮጵያ ፖለቲካ ሁኔታ የመጀመሪያው ትልቁ ስብስብ መድረክ ነው። በተቃዋሚዎች ጎራ መድረክን አጠናክሮ ለሚቀጥለው የፖለቲካ ሜዳ ጨዋታ የሚሆን ለሚቀጥለው ምርጫ በተሻለ ሁኔታ ለማዘጋጀት አሁን ያለንበት ወቅታዊ ሁኔታዎችን አንስተን ተነጋግረናል። ወደፊት ምን ምን እርምጃዎች መውሰድ እንዳሉብን ተነጋግረናል። ከሞላ ጎደር አመራሩን አጠናክሮ ለሚመጣው ምርጫና ለሚደረገው ምክክልና ውይይትም ድርድርም መድረክም በተሻለ ሁኔታ ለማዘጋጀት ነው ዶክተር መረራ ወቅታዊውን ሁኔታ ገምግመናል ሲሉ እንዴት ገመገማችሁት ምን ላይ ደረሳችሁ ምን ይመስላል የኢትዮጵያ ወቅታዊ ሁኔታ አሁን በመድረክ ዞሮ ዞሮ ያው ኢትዮጵያ እጅግ በጣም አደገኛ በሆነ መስቀለኛ መንገድ አይናት ማለት ይቻላል። በአንድ በኩል ብዙ ተስፋ የሚሰጡ እርምጃዎች እየተወሰዱ ነው። ለመጀመሪያ ጊዜ መንግስትና ተቃዋሚ ከሞላ ጎደል ለመነጋገር ለመመካከር፣ አንዳንድ መሰረታዊ የሆነ የሀገሪቱ ችግሮችን በጋራ ለመፍታት፣ አፋኝ የነበሩ ህጎችን ለመለወጥ ምክክሮች እየተካሄዱ ነው። እሱ በግልጽ ይታያል። ተስፋ ሰጪዎች ናቸው። የፖለቲካ ሜዳሩ ላለፉት ሀያ ሰባት አመታት ከነበረ ሁኔታ ሻል ባለ መንገድ ተሻሽሏል። ነገር ግን በዛው ተስፋ ሰጪ በሆነበት መንገድ ደግሞ እንደገና ለውጡን ለመቀልበስ የሚንቀሳቀሱ ኃይሎች እንዳሉ በግልጽ ይታያል። በየቦታው በየ አካባቢው ትናንሽ ቦምቦች ብቻም ሳይሆን አሁን በሶማሌና ኦሮሞ ለምሳሌ ወሰን ክልሎች አካባቢ ከአንድ ሚሊዮን በላይ ህዝቦችን ያፈናቀለ ሁኔታ ተፈጥሯል። ኢትዮጵያን ጂኦግራፊ እንግዲህ ለሚያቅሰው ከቦረና ሙየሌ እስከ ሀራር ጭዳክትን ድረስ ሰፊ የሆነ በብዙ ሺህ ኪሎ ሜትር የሚቆጠሩ አካባቢዎች ከሚሊዮን በላይ ሰዎች ተፈናቅለዋል። አሁንም ያ መፈናቀል ያለመቆሙን ብቻ ሳይሆን ተጨማሪ ህይወትን እየጠፋ ቀውሱ ቀጥሏል። በዚህ ምራብ ኢትዮጵያ ደግሞ ወለጋ እና ቤኒሻንጉሊን በሚያዋስኑ አካባቢዎች ከሁለት መቶ ሺህ ያላነሱ ዜጎች ተፈናቅለዋል፣ ህይወትን ጠፍተዋል፣ ንብረት ወድመዋል፣ ቤቶች ተቃጥሏል። ስለዚህ በየ ቦታው እስከ ወልቃይት ጠገደ እስከ ራያ ድረስ አንዳንድ አካባቢዎች የሚፈነዱ ትናንሽ ጎቦች ሆነም ትላልቆች ነገሮች በጣም ቀላል ያልሆነ ስጋት ላይ ህዝቡንም ሁሉንም ስጋት ላይ ጥለዋል። እንደሚታውቁት የኢትዮጵያ የፖለቲካ ኃይሎች አሁንም ቢሆን በሚሆን መንገድ ተቃዋሚም የሚባለው ተሰባስበው የጋራ አጀንዳ እየፈጠረበት ሁኔታ አይደለም። አሁንም ቢሆን አንዳንድ ተቃዋሚዎች እና በመንግስት መካከል ያሉት ልዩነቶች እንዳሉ ሆነው የአንዳንድ አካባቢዎች የግጭቶች መስ የሆኑበት ሁኔታ አለ። ስለዚህ እንግዲህ ተስፋ ሰጪም ተስፋ አስቆራጭም ጎን ለጎን እየተካሄዱ ስለሆነ ለዚህ ነው መስቀለኛ መንገድ ላይ ናት ያልኩኝ። ይሄ መቼም የፓርቲዎች ጉባኤ ነው፣ ስብስብ ነው። የእናንተ መድረክ ረጅም ልምድም ያለው ነው በሀገሪቱ የፖለቲካ እንቅስቃሴ ውስጥ። ሰሞኑን እነዚህ ለውጡን ለመቀልበስ የሚንቀሳቀሱ ኃይሎችና የመሳሰሉ አባባሎችን እንሰማለን። ከየአካባቢው እዚህም እዚያም ከሚነገረው የፖለቲካ ፓርቲ ግን አንጥሮ መለየት ያለበት ይመስለኛል። እነገሌ እነገሌ ብሎ ማውጣት ያለበት ይመስለኛል። ችግርን አጉልቶ ማውጣት የመፍትሄው ግማሽ ነው ይባላልና እና አንጥራቸው ያወጣችሁት ኃይል አለ እነገሌ ናቸው የለውጡን አካሄድ የማይደግፍ ወይም ለመቀልበስ የሚጣጣሩ የምትሏቸው። እንግዲህ በዋናነት የተከበራችሁ አድማጮች ለዛሬ ይህን ለቅምሻ ያህል ነው ያሰማናችሁ። ከገናው ጋር በተያያዙ መልእክቶችና ቅንብሮች ምክንያት ያለን ጊዜ ውሱን በመሆኑ ከዶክተር ምርራ ጋር ያደረግነውን ቃለ ምልልስ ዛሬ በስፋት ማስደመጥ አልቻልንም። ከሰሞኑ በሌሎች ዝግጅቶች ይዘንላችሁ እንመልሳለን። ደግሞም ዌብሳይታችንና ፌስቡክ ገጻችንም ላይ ሙሉን እናወጣለን። ተከተሉን፣ አዳምጡት፣ ሐሳባችሁንም አንሸራሽሩ። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የእሁድ ምሽት ፕሮግራማችን ነው። ፕሮግራማችንን በሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ አጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25፣ እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለነው ጽዮን ግርማና ሶሎሞን አባተንን። ወደ ተከታዩ መልእክት በአውድ አመት ሙዚቃ እናሸጋግራችሁ። thank <laughs> you

I guess you can't get of I get Yes, in the good to you the see you a I love I stand is So stand is የብፅዋን አባቶች የቡራኬ ቃል ቀጥሞ ይቀርባል። እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና። እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና፣ አትፍሩ። ብፁዕ አቡነ ባርናባስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ አባልና የደቡብ ካሊፎርኒያና የአላስካ አህጉረ ስብከት ጳጳስ። በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዓለም ዙሪያ የምትገኙ ክርስቲያኖች በሙሉ እንኳን ለሁለት ሺ አስራ አንድ የጌታችን የኢየሱስ ክርስቶስ የልደት መታሰቢያ በሰላም አደረሳችሁ አደረሰን እያልኩ በያላችሁበት ሰላም እግዚአብሔር ይድረሳችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። በሉካስ ወንጌል ምዕራፍ ሁለት ቁጥር አስራ አንድ ላይ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ደስ ይበላችሁ፣ የምሥራች ይለናል የእግዚአብሔር መልአክ። ያን ጊዜ በተወለደበት ጊዜ ቁጥር ስፍር የሌላቸው የሰማይ መላእክትም በዚያ ወቅት በዚያ ቦታ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለዋል። ማለትም በሰማያት ለእግዚአብሔር ምስጋና ይሁን በምድርም፣ ሰላም ለሰው ልጆች ሁሉ በጎ ፈቃድ ብለዋል። አዎ ጌታ ያለ ወንድ ዘር በመንፈስ ቅዱስ ድንቅ ስራ ድንግል ማርያም በተወለደ ጊዜ ተተዋህዶ ነው። እንዲያውም የጌታ ልደት በተዋህዶ ነው። በተዋህዶ ስንል ለራሱ ለአብና ለመንፈስ ቅዱስ ቃል የሆነ አካላዊ ቃል ወልድ መድኃኔዓለም መለኮት ነው። በአምላክነቱ በሰማይና በምድር ምሉ የሆነ ረቂቅ ጌታ ነው። ረቂቅ ፈጣሪ ነው። ነገር ግን ረቂቅ የሆነ አምላካዊ አካላዊ ቃሉን ከእኛ ከግዙፉ አካል ጋር ያለውን ድበር በድንግል ማርያም ማህፀን ባዋህደው ጊዜ ወንድ ልጅ ሆኖ በተጸነሰና በተቀረጸ ጊዜ በተዋሕዶ ነው። በቤተልሔም ሲወለድ ሰውም አምላክም በተዋሕዶ ነው። ሰማይ በምድር ምሉ የሆነ አምላክነቱ ሳይሰበሰብ ሳይተቀለል ከእኛ ግዙፍ አካል ጋር በሥጋ ተገልጦ በተዋሕዶ በቤተልሔም ተወልዷል። ስሙ ኢየሱስ ተብሏል። ኢየሱስ አዳኝ፣ መድኃኒት ማለት ነው። ኢየሱስ ሰውም አምላክም ተዋሕዶ ማለት ነው። በተዋሕዶ ቀስ በቀስ አደገ። በተዋሕዶ በዮርዳኖስ ተጠመቀ። በተዋሕዶ በገዳመ ቆረንቆስ ጾመ። ተዋሕዶ የመጀመሪያው ካህን ወንጀላዊ፣ የመጀመሪያው መምህር የዘላለሙ ሊቀ ካህናት ሆኖ ተዘዋውሮ አስተማረ። በማስተማር ጊዜው ማድረግ የሚገባንን ነገር ሁሉ ሰርቶ አሳየ። በመጨረሻም የመጣበት ዋናው ዓላማ በራሳችን ነጻ ፈቃድ ያመጣነውን ሞት የእኛን ሞት ደምስሶ እሱን የወድ ሰጠን ስለሆነ ስለኛ በቀራኔው ደሙ ፈሰሰ፣ ስጋው ተቆረሰ፣ ስለ እኛ ተሰዋ። በተሰዋ ጊዜ በእግዚአብሔርና በእኛ መካከል የነበረ የጥል ግድግዳ ፈረሰ፣ የጥል መጋረጃው ተቀደደ፣ የጠላት ዳውሎ ሥራስ ተቀጠቀጠ፣ አለመገነት በደሙ ተከፈተ። በአለመሲወድ የነበሩ ነብሳት በተከፈተው አለመገነት ወደ አለመገነት ተሸጋገሩ። የእኛ ጌታ በገራ በቀራንዮ ቢቀበርም ሞትና መቃብር እንድል አድርጎ ተነሳ፣ በክብር አረገ። በቀደመ ክብሩ በአብ ቀኝ የተቀመጠ በተዋህዶ ነው። ዛሬ የዓለም ቤተ ክርስቲያን እራስ ሆኖ እኛ አካሎች የሆነን እንንቀሳቀሳለን። በላከልን መንፈስ ቅዱስ በደሙ የተገኘችው ቤተክርስቲያን መንፈስ ቅዱስ እየመራ እዚህ ደርሰናል። የእኛ ጌታ ዳግም ይመጣል። ቡታንንን እንነሳለን። የዘላለም ወተ እግዚአብሔር መንግስት የእሱን ርስ ለመውረስ ተዘጋጅተን በተስፋ እየጠበቅን ነው። ሆኖም በዚህ ዓለም እስካለን ድረስ ከሰማይ ወደ ምድር በተጣሉ ክፎች መናፍስ እንፈተናለን። ፈተናውም በአለም ዙሪያ፣ በአገር አቀፍ፣ በግል ህይወትም ሊሆን ይችላል። ለምሳሌ በአሁኑ ሰዓት በአገራችን ያለውን ፈተና ስናይ ከባዱ ፈተና አልፏል። አሁንም ፈተናው አልፎ አልፎ አለ። ይህን ፈተና ግን ማለፍም ነው የምንችለው በተዋህዶ ሲሆን ነው። ጌታ እዳችን የከበደንን ነገሩ ሊያስወገደልን ሞትን ያልታላቀ እዳ የደመሰሰልን በተዋህዶ ነው። እኛም በተዋህዶ እሱን ተከትለን በተዋህዶ የማንሰራው ስራ አይኖርም። እኔ ብታምኑ የሚሳናችው ነገር የለም ብሎ ተናግሯል የኛ ጌታ። በእውነትም በተዋህዶ ለምሳሌ አሜሪካኖች አምሳው ሀገር አንድ ሆነው በተዋህዶ ዘር በክልል በቋንቋ ሳይሆን በስኬት አንድ ሆነው የእግዚአብሔርን ስም አንግበው በመነሳታቸው ይኸው ዛሬ ራሳቸውን ጠቅመው ያለ መሪ ሆነዋል። እኛም በተዋህዶ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ሀድያ፣ ሌላም ሳንባባል፣ በስጋዊው በመንፈሳዊው ክርስቲያን፣ እስላም ሳንባባል፣ ሀገራችን አንድ ሆነን በተዋህዶ የእግዚአብሔርን ስም ይዘን እሱን አምልከን እሱን ተስፋ አድርገን እሱን ተከትለን ብንጓዝ የማንደርስበት ነገር አይኖርም። በእውነትም የእግዚአብሔርን ስም የሚጠሩ በእግዚአብሔር የማያፍሩ ፍቅሬ ያሸንፋል የሚሉ ይቅርታንና ምሕረትን አንግበው ተስፋ አድርገው የተነሱ መሪዎችን እግዚአብሔር ሰጥቶናል። እነሱን ተከትለን በተዋህዶ እግዚአብሔርን ተስፋ አድርገን ከቀጠል ካሰብንበት እንደርሳለን። ዓለም ከደረሰበት የማንደርስበት ምክንያት የለም። ይኸው ተስፋም እያየን ነው። በሀገራችንም በምስራቅ አፍሪካ፣ ነገ ከነገ ወዲያ መላ አፍሪካ አንድ ሆና መላ አሜሪካ አንድ ሆና አለም እንደምትመራ መላ አፍሪካ አንድ ሆና አንድ ሆነን በእውነቱ ሰው ከደረሰበት የማንደርስበት ምክንያት የለም። ይህ የሚሆነው ግን በተዋህዶ በፍቅር ሲሆን ነው። በፍቅር በሰላም በክብር በሞገስ የዛሬ ዓመት ያደርሰን። በሀገራችን የጀመረውን ቸርነት ይፈጽምልን። የታሰሩትን ይፍታ፣ የተሰደዱትን ይመልስ፣ የተበተኑትን ስ ይሰብስብ በአሁኗ ሰዓት በልዩ ልዩ ችግርና ጭንቀት ላይ ያሉትን በችግራቸው በጭንቀታቸው ሉደርሶላቸው፣ ደስ አሰኝቷቸው፣ እኛም ደስ ብሎን አብረን እንድናመሰግኑ ቅዱስ ፈቃድ ይሆንልን። የዛሬ ዓመት በሰላም ያደርሰን። ቪኦኤዎችንም እንኳን አደረሳችሁ። የሚዲያ ሰዎችንም ሚዲያዎችን ይባርክላችሁ የምትናገሩት በአንደበታችሁ የሚወጣ ሁሉ የተለያየውን አንድ የሚያደርስ የተጣላውን የሚያስፈርቅ የሚያስታርቅ ሰላም ላጣ ሁሉ ሰላምን የሚሰጥ መልእክት የምታስተላልፈው ያድርጋችሁ። እግዚአብሔር በሰላም የዛሬ ዓመት ያድርሰን። እግዚአብሔር በያለንበት የባርከን። ጠና ይስልኝ። አባ አባይነህ ፍራንሷ በዋሽንግተን ዲሲ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ቆሞስ ያስተላለፉት የልደት የቡራኬ ቃል እንኳን ሁላችንም ለሁለት ሺህ አስራ አንድ የኢትዮጵያ የገና በዓል ጌታችን ኢየሱስ ክርስቶስ ልደት በሰላም በደስታ አደረሰን። በተለየ ዘመን ለሀገራችን ኢትዮጵያ አንድነት፣ ፍቅር፣ ወንድማማችነት፣ መግባባት ደርሰን አንዲት ሀገር፣ አንዲት ኢትዮጵያ፣ የፍቅር ሀገር እንድትሆንልንና ለሁላችንም በሰላም የምንኖርባት ሀገር እንድትሆንልን ታላቅ ምኞቴም ጸሎቴም ነው። ከሁሉም በላይ ሰላም፣ አንድነት፣ ፍቅር ሲኖር ሁሉም ነገር ይኖረናል እና ወንድማሞች ጥሪ የማደርገው ሁላችንም ተግባብተን በሰላም በፍቅር አንድ ኢትዮጵያን እንድንገነባ ይሆንልን። አመሰግናለሁ። ኢትዮጵያን እግዚአብሔር ይባርካት። አሜን። ቄስ ዮናስ ሲገዙ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚደንት ያስተላለፉት የቡራኬ ቃል። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። በጌታ የተወደዳችሁና የተከበራችሁ በሀገር ውስጥ ሆነ ከሀገር ውጭ የምትኖሩ ኢትዮጵያውያን፣ ጌታችን የኢየሱስ ክርስቶስን የልደት በዓል በማክበር ላይ የምትገኙ ክርስቲያኖች፣ እንዲሁም በየሆስፒታሉ በሕክምና ላይ ያላችሁ ሕሙማን፣ በየማረሚያ ቤቱ የምትገኙ የሕግ ታራሚዎች፣ በዚህም በተለያዩ ምክንያቶች ከቤት ንብረት የመፈናቀል ችግር ደርሶባችሁ ለጊዜያዊ ማረፊያዎች ያሉ የተጠለላችው ዜጎች ምረቱንና ቸርነቱን አብስቶልን በሰላምና በጤና ጠብቆ ሁለት ሺ አስራ አንድ አመት ምረት የጌታችንና የመዳንታችን የኢየሱስ ክርስቶስ የብረት በዓል ላደረሰን አምላካችን ጥንና ምስገና የድረሰ እያልኩ በራሴና በኢትዮጵያ ወንጀላዊት ቤተ ክርስቲያን መካን ኢየሱስን እንኳን ለባህለ ልደቱ አደረሳችሁ በማለት መልካም ምኞትን እና የተሰማኝን ደስታ ልገልጽላችሁ ወዳለሁ። እንኳን አድረሳችሁ። የጌታችንና የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በየአመቱ የምናከብረው ፈጣሪያችን እግዚአብሔር ለሰው ልጆች ያለውን ታላቅ ፍቅር የገለጸበትንና ቅዱስ ትእዛዙን በመተላለፍ በኃጢአት የወደቀውን የሰውን ልጅ ከራሱ ጋር ያስታረቀበትን መለኮታዊ የማዳን ስራ በማሰብ ነው። በነብዩ በኢሳያስ በኩል በጨለማ የሄደ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ሀገር ለኖሩ ብርሃን ወጣላቸው ሲል እየተነገረው የትንቢት ቃል ፍጻሜው በደረሰ ጊዜ የዓለም ብርሃን የሆነው ጌታችን ኢየሱስ ክርስቶስ በቅድስት ድንግል ማርያም ሥጋ አነስቶ በዚህ ዓለም ተወለደ። በእርሱም መወለድ በሰማይና በምድር መካከል እርቅና ሰላም ሆነ። እኔም ጌታችን በተወለደባት በዚያች ሌሊት ሰማይ አይላፋትና መላእክት እግዚአብሔርን እያመሰገኑ ክብር ለእግዚአብሔር በአርያም ሰላምን በምድር ለሰው ልጆችን በጎ ፈቃድ ይሁን እያሉ በመዘመር እግዚአብሔር ከሰው ሰውን ከእርስ በርሱና ከተፈጥሮ ጋር መታረቁና የአዲስ ኪዳን ተስፋም መፈንጠቁም አበሰሩ። በዚህም እግዚአብሔር ብቻ ባለቤት በሆነበት የእርቅና የሰላም አገልግሎት ያ ክርስቲያኖች የሰላም ሰዎች የመሆን ጸጋም ታድለናል። በዚህም ክርስቲያን የሰላም ሰው ከመሆን ሌላ የማንነት መገለጫ የለውም። ሰላም ጠፍቶ እውከትና አለመረጋጋት በሰፈነበት ሁኔታ ውስጥ ክርስቲያኖች የሰላም ሰዎች ብቻ ሳይሆኑ የሰላም መልእክተኞች መሆናቸውን ጭምር እንዳይዘነጉ አባታዊ ጥሪ ለማድረግ ወዳለሁ ይህንን የልደት በዓል በምናከብርበት ወቅት እግዚአብሔር ቸርነትን እንዳደረገልን ሁሉ እኛም ሌሎችን በቸርነት የማገልገል ኃላፊነት እንዳለብን አንዘንጋ። በመጨረሻም በዓሉ የተባረከና የተቀደሰ የደስታና የሰላም በዓል ይሆንላችሁ እላለሁም። እግዚአብሔር አገራችንን ኢትዮጵያን ይባርካት ይጠብቃትን። እግዚአብሔር ፊቱን ያብራላት ምህረቱንም ያብዛላት። እግዚአብሔር ፊቱን ይመልስላት ሰላሙንም ይስጣት። አሜን። አመሰግናለሁ። እኛም ለብፁዓን አባቶች ቃለ ሕይወት ያሰማልን መልካም በዓል ያደርግላችሁ እንላለን። የገና ገበያ፣ ለመሆኑ የሰሞኑ ገበያ እንዴት ውሎ ይሆን? መለስካቸው አመሃ አንዳንድ ገበያዎች ብቅ ብሎ ተመልክቶ ነበር ተከታዩን አጠናቅሯል። የገና ክብረ በዓል በመሰረቱ ሃይማኖታዊ ይሁን እንጂ ባህላዊ ገጽታውና ይዘቱም በእጅጉ ጠንካራ ነው። ገናን ልዩ የሚያደርገው ዘመድ ወዳጅ፣ ስጦታ የሚለዋወጡበት በዓል ጭምር መሆኑ ነው። ኢትዮጵያውያን ደግሞ በገናም ሆነ በሌሎች በዓላት እንደየአቅማቸው ዘወትር ከሚበሉት የጣፈጠ መብላታቸው፣ ዘወትር ከሚለብሱት የአማረ መልበሳቸው የተለመደ ነው። ይሄ ደግሞ በገበያው ላይ ተጽዕኖ ማሳደሩ አይቀርም። የአዲስ አበባን ገበያ ሁኔታ ሙሉ ለሙሉ ያሳያል ባይባልም የሳሪስ ገበያን ተመልክቼ ነበረ። ቅዳሜ እኩለ ቀን ላይ የበግ ገበያውን ስቃኘው ወትሮ ከማውቀው ቀዝቀዝ ያለብኝ መሰለኝ። ወርቁ እባላለሁ ያለኝን የበግ ነጋዴ የገና ገበያ እንዴት ነው አልኩት። የገና ገበያ አሪፍ ነው፣ ጥሩ ነው። እውነት ያው ይሁን ጥሩ ነው የምንለው ማለት እንትከምናው ምን ያህል ልዩነት አለው ወይም ደግሞ ባለፈው ዘመን መለወጫ እና ያሁኑ ተወጥረው እንደውም ሙቀያታችን ጥሩ ነው እግዚአብሔር ይመስገን ማለት ነው። በነገር ነገር ሁሉ ስም አክበር ነው እና ጥሩ ጊዜ ማየታችን እንደኛ መርካም ነው፣ አሪፍ ነው እላለሁ። በዚሁ ወደፊት እዛ ብሄር ጥሩ ነገር ያምጣልን ነው ጥሩ ነው ብላል ሆነ ወኔ። እሺ ዋጋውስ በተመለከተ ዋጋው ጊዜ ጊዜ የጨመረ ነው የሚሄደው። እኛም ነጋዴው እኛ ግራ ገብቶናል። ጨምሮ ዘንድሮ ከዛ ከገበሬው ምን ያህል ከነጋዴው ምሁን ከገበሬው ጭማሪ ለውጥ አለው የ200 300 ከቅዱስ አይንስ እንደውም 300 ለውጥ አለው ገበያው። እስከ ዛሬ ያው እስከ አሁን ትንሽ እንቅስቃሴ ትንሽ ምንም አይልም ብለን እንላለን። ግን ከዛ ነው አ ከበግ አንጻር እንጂ በግ እንደ ሌላ ጊዜ አልያዝ ነው ለበራሴ አና እስከ አራት ሺ እስከ አምስት ሺ አራት ሺ የሚሸጥ ነበር። ዘንድሮ ግን ከሶስት ሺ ያለፈ በጋ ለምን እንጂ ገበሬው አላመጣም አላስገባም ምን ምክንያት አሁን ትልቁ የምትለው አንተ የምትሸጠው ስንት ነው? እስከ ሶስት ሀያ አምስት ሀያ ሰባት ነው። በቃ ከዛ ውጭ የለኝም። ሁለት ሺ ሰባት መቶ ሁለት ሺ አምስት መቶ እና ሶስት ሺ ከዛ በላይ የለ፣ አላመጣም። የፍየል ስ እንዴት ነው? የፍየል የሆነ እሱ ነው ያ ፍየል ነው ያለው። አሁን እሱ ነው ሶስት ሺ ሰባት መቶ የሚሸጥ አንድ ፍየል ብቻ ነው ያለው። በቃ ሌላ ሶስት ሶስት ሺ የሚሸጥ ናቸው። ስሙን ያልሰጠኝ ሌላው የበግ ነጋዴ ግን የተለየ ስዕል ነው የሰጠኝ። በጣም ምርጥ ነው። እንዴት ምርት ነው ማለት ነው? በጣም ቅናሽ ነው የዋጋም ቅናሽነት አለው በጣም አሪፍ ነው ምን ያህል ቀነሰ በአማካይ ነው ቢያንስ የአምስት መቶ ብር የስድስት መቶ ብር ለውጥ አለ የአሁኑ ቀንሷል የምትለው አዎ በምን ምክንያት ነው ብዙ ገበያ አለ ማለት ነው ደህና ነው ከበፊት አምጣር አሁን ይሻላል ብዬ ነው ማሰብ ብቻ ሳይሆን ታውቀዋለህ ማለት ነው ገበያውን እና ቀንሷል ነው የምትለው አዎ ደህና ነው ነው ያለው። ጠያቂው ግን እስከዚህም ነው። የለም ብዙ የሚገዛ የለም የለም። ከዚህ ቀጥዬ ሄድኩት ወደ አትክልት ተራ ነበረ። አብዲ የተባለ ነጋዴ ሊያነጋግረኝ ፈቃደኛ ነበር። የዓመት በዓል ዋጋ ቀንሷል፣ ጨምሮ ቀንሷል። ቀይ ቀይ ሽንኩርት ያው ቀንሳል፣ ቀንሷል ከ19 15 ብር ለሽንኩርት ያው 60 ብር በኪሎ ቲማቲም 13 ብር ፎሶሊ 25 ብር ቃራ ከስልሳ እስከ ሰላሳ ብር ደረጃ ያላቸው ያው ሌሎቹም ያው በዚህ ሰሞኑን የቀነሰው። አሁን ትንሽ አትክልት መምጫው ምሳ ስለሆነ አሁን ትንሽ ከገዢዎች መካከል አናግሬያለሁ። መጀመሪያ ማህሌት፣ ሰሞኑን ጥሩ ነው ገበያው ነው ትንሽ ምን ያህል ቀንሰው ሽንኩርት? አሁን እኛ ስፍር አስራ ሰባት ነው እዚህ አስራ አምስት የሁለት ብር ልዩነት ነው። ቲማቲምም እንደዛው ትንሽ ቀንሰዋል እና ጥሩ ነው ጥሩ ነው። ሌላ ልብስ ምናምን ዶሮ ምናምን የሕፃናቶቹ ተወደዋል። መልካም ገና። አሁን ደግሞ ዶሮ ተራ እገኛለሁ። ስሙ አለበት መስታወት እዚሁ ለመስታወት፣ እንዴት ነው የዶሮ ዋጋ ዘንድሮ ለአመት በዓል? የዶሮ ዋጋ እስከዚሁ ነው አልጨመረም? አረ ጨምሯል። ዶሮም የለም እቃ አልገባም። ምን ያህል ጨምሯል? እንደው በአማካይ ካለፈው እንበልና ስንት ነው? አሁን ትልቅ አሁን እንደው የሚሸጠው አሁን ትልቅ ሶስት መቶ ብር ሶስት መቶ ሀያ እየተሸጠ ነው። ሶስት መቶ ሀያ አዎ። እና ትልቅ ደግሞ አላገኘንም። ትንሽ የምትሉ ስንት ነው ትንሹ? ሁለት መቶና መቶ ሰማንያ መቶ ሃምሳ ሸጫለሁ። አነስተኞቹ ማለት ነው አሁን እራሱ አሉ አነስተኞቹ እንጂ እጣም አላገኘሁም። ወይዘሮ እመቤት ቢረዳ ቅቤ ነጋዴ ናቸው። የቅቤ ዋጋ እንዴት ነው በዓመት በዓል አካባቢ? በዓመት በዓል በአሁኑ ጭማሬ አላሳየም። አላሳየም፣ ምንም ነው እውነት? እሺ፣ እስኪ የት የት ነው እኔ የሚይዘው የጎጃም ሸኖ ሁለቱም ብቻ ነው። የጎጃም ለጋ ስ ሁለት ከአምስት የሸኖ ሸኖ ከሰባ የሀያ ብር ልዩነት ብቻ ነው። የሀያ ብር ልዩነት ብቻ ኪሎ። ምናልባት አሁን ጨምሮ ሊገባ ይችላል። እኔ ቀደም ብዬ ስለያዝኩኝ ከሰባ ነው ምሸጡ። እንደው ከአምናው ጋር ሲነጻጽር ይህ ዋጋ ምን ይመስላል? የአምናን አላስታውስም። ከእንቁጣጣሽ ግን አሁን ምንም ያህል ጭማሪ የለውም። ጥሩ ነው ያለው። ምንም ጭማሪ ጭማሪ ገበያው ስንዴ ነው። ገበያው ማለት የቅቤውን የቅቤው ነው። ጥሩ ነው ብዙም ለውጥ የለውም። በእርግጥ ቀዝቅዝ፣ እንደውም እንቁጣጣሽ ምናምን አይደለም። በእርግጥ ትንሽ ቀነስ። በጣም አመሰግናለሁ። መልካም ነው። ቡና ጨዋታ አይቆጡም ጌታ። እንግዲህ ለነገ ጨዋታዎች የምትዘጋጁ ዛሬም ዋዜማውን በአብያተ ክርስቲያን እቤት፣ በየመዝናኛውም ለማሳለፍ የወሰናችሁ መልካም ገና ይሁንላችሁ። ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም። እስከ ማጠቃለያው መልካም በዓል እያልን መልካም ገና እያልን ከተከታዩ ሙዚቃ ጋር የማጠቃለያ ዜና አሰማለሁ። በኢትዮጵያ ያለው አንድ መንግሥት ብቻ ነው ያውም እኔ የምመራው ነው ሲሉ ጠቅላይ ሚኒስትር ዐብይ አህመድ አስታወቁ። በሌላ በኩል ጠቅላይ ሚኒስትር ዐብይ ነገ የሚከበረውን የገና በዓል ምክንያት በማድረግ መልካም ምኞታቸውን ለኢትዮጵያውያን ገልጠዋል። ከመምህራን ጋርም ባካሄዱት ውይይት ኢትዮጵያውያን አገራቸውን ለመለወጥ ያገኙትን እድል እንዲጠቀሙበትም አሳስበዋል። የዋይት ሀውስ ባለስልጣናት ዛሬ ተሰብስበው የመንግስት መስሪያ ቤቶች ላለፉት ሁለት ሳምንታት በከፊል የተዘጉበትን ሁኔታ ለማብቃት ስለሚቻልበት ሁኔታ ይዋያሉ ተባለ። ፕሬዚዳንት ትራምፕ ግን ከእቅዴ ፍንክቻ አልልም ብለዋል። መስሪያ ቤቶች ከተዘጉ ሶስተኛ ሳምንታቸውን እየያዙ ነው። ፕሬዚዳንት ኦማር አልበሽር ከስልጣን ይውረዱ የሚሉ ተቃዋሚዎች የሚያደርጉትን ሰልፍ ለሶስተኛ ቀን እንደቀጠሉ ባሉበት በዚ ጊዜ ፖሊሶች ሰልፈኛውን በአስለቃሽ ጋዝ ለመበተን መሞከራቸው ተሰማ። በካይሮ ከተማ አቅራቢያ በሚገኝ አንድ ቤተ ክርስቲያን የተቀበረ ፈንጂን ለማምከን የሞከረ ወታደር ሲሞት ሌሎች ሁለት ደግሞ ቆስለዋል። አድማጮች፣ መልካም የገና በዓል። ዜናው አበቃ። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶች ስም በድጋሚ እንኳን ለበዓለ ልደቱ አደረሳችሁ እያለን የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና እኔም ሰሎሞን አባተ ነን። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም በደናደሩ